የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አባላት መካከል የተፈጠረው አለመግባባት መነጋገሪያ ሆኗል። በድርጅቱ ሊቀመንበር አቶ ዳውድ ኢብሳና በምክትላቸው አቶ አራርሶ ቢቅያ መሪነት ተለያይተው የቆሙት የአመራር አባላት በየፊናቸው በሚያወጧቸው መግለጫዎች ሲወቃቀሱ መቆየታቸውም ይታወቃል። የድርጅቱ የህግ የስነ ስርዓትና ቁጥጥር ኮሚቴ በድርጅቱ ህገ ደንብ መሰረት ጉዳዩን መርምሮ እልባት ለመስጠት እየሰራ መሆኑንም አስታውቋል። እንዲህ ያሉ ሁኔታዎች በገጠሙ ጊዜ ሁኔታውን በጠቅላላው ጉባኤ የሚዳኝ መሆኑም ተመልክቷል። በዚህ ዙሪያ ግራ ቀኝ ያሉትን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባን እንዲሁም ጊዜያዊ ቃል አቀባይ አቶ መሐመድ ረጋሰን ጨምሮ የድርጅቱን የህግ የስነስርዓትና ቁጥጥር ኮሚቴ ኃላፊ አቶ አለማየሁ ዲሮን ደረጀ ደስታ አነጋግሯቸዋል። የኦሮሞ ነጻነት ግንባር ኦነግ ያልተከፈለና አሁንም አንድ ድርጅት መሆኑን ያነጋገርኳቸው እንግዶች ሙሉ ለሙሉ ይስማማሉ። የተፈታተናቸው ላለው ልዩነታቸው ግን ምናልባት ጥያቄያቸው ኦነግን የሚወክለው ማን ነው? የሚለው ሊሆን ይችላል። ግንባሩ ከተለያዩ አቅጣጫ ችግር የተደቀነበት መሆኑን የሚገልጹት የድርጅቱ አመራር አባላት በመጪው የድርጅቱ ጠቅላላ ጉባኤ ለመዳኘት ተስፋ ያደረጉ ይመስላል። ለዚህ ደግሞ የድርጅቱ የሕግና ስነ ስርዓት ቁጥጥር ኮሚቴ ጉዳዩ እልባት እስኪያገኝ ድረስ ማንኛውም አመራር አባል መግለጫም ሆነ ማብራሪያ እንዳይሰጥ ገደብ ቢጥልም ገደቡን በማክበር ረገድ ራሱ ልዩነት ያለ ይመስላል። የኦነግ ቃል አቀባይ አቶ ቶሌራ ዳባን በማነጋገር ነበር ጥያቄያችንን የጀመርነው። ጠናስጥልን። አቶ ቶሌራ አዳባ፣ የኦነግ ቃል አቀባይ፣ ሰሞኑን በኦነግ አመራር አባላት መካከል ልዩነት መፈጠሩ እየተነገረ ነው። አቶ ዳውድም ከእናንተ ጋር ያለመሆናቸው አንዱ ማሳያ ይመስላል። አሁን በምን ሁኔታ ላይ ነው ያላችሁት? አሁን እንግዲህ ሰሞኑን በተከሰተው ሁኔታ ሁኔታው እንዲጣራ ለሚመለከተው አካል አሰርታ ድርጅቱ ችግሮች ሲፈጠሩ የሚሰጣው በስነ ስርዓትና ቁጥጥር ኮሚቴ በኩል ነው። ነገር ግን በመጣ ሲነሱ ተወሰኑ የማዕከላዊ ኮሚቴ አባሎች የስራ አስፈጻሚውን ከስራ አስወግደናል እና በእነሱ ትእዛዝ ወይንም ደግሞ የሚያዛቸው ነገሮች ወደፊት እንዳትፈጽሙ የሚል መልዕክት አስተላልፈዋል። እና በዚህ ሁኔታ መቀጠል ስለማይቻል እኛም በበኩላችን ያለንን አስተያየት እየሰጠን ነው። የህግና የስነ ስርዓትና ቁጥጥር ኮሚቴው መግለጫ በዚህ ጉዳይ ላይ እንዳይሰጥ እልባት እስኪሰጠው የሚል ነገር ተናግሯል። እናንተ ግን በተከታታይ መግለጫ ከዛም አልፋችሁም ስብሰባም እያደረጋችሁ ነው። የሂልተኑም ይጠቀሳል በዚህ ላይ እና ለምንድን ነው ያንን ማድረግ ያስፈለገው? በመሰረቱ አንድ መታወቅ ያለበት ነገር እኛ በመጀመሪያውኑ ሊቀመንበሩም፣ ሌሎችም አባላት የሚያውቁት ሕጋዊ ስብሰባ ቀርበን ነበር። ኢትዮጵያ ስብሰባ የተጠራው ሊቀመንበሩ የለጠለ ስራቸው ማከናወን ስላልቻሉ ምክትል ሊቀመንበሩ የስራ አስፈጻሚ ኮሚቴውን ውሳኔ በመከተል ነው የማዕከላዊ ኮሚቴ ስብሰባ እንዲደረግ ያደረጉት። ያውቁት ነበር፣ ሁሉም ያውቀው ነበር። ከዛ በኋላ በማናውቀው ምክንያት ለነገር ሊጀመር ሲል በዋዜማው ይህንን ስብሰባ አላውቅም የሚል መግለጫ መውጣቱን ሰማን። እንግዲህ ከልዩ ልዩ ቦታ የመጡ የሚያደርጉት የማዕከላዊ ኮሚቴ አባላት ስብሰባው መካሄድ አለበት በሚል እኛ ስብሰባችንን እንቀጥል። ስብሰባ ስብሰባው ላይ እያለን የተለያዩ መግለጫዎችና የስንባስፋ ዘመቻዎች ያሄዱ ነበር። እኛ ለዛ ምንም አሳልሰጠንም። መጨረሻው ድረስ ስብሰባውን አላማ ለምን እንደተሰበሰብንና የደረስንበትን ውሳኔ ለሕዝቡ በጊዜው መግለጽ ነበረብን። በጽሑፍ ገልጸናል ማለት ነው። ከዛ በፊት ምንም ልዩነት አልነበረም። በመካከላችን ምንም ልዩነት አልነበረም። ከዛ በፊት በመካከላችን ምንም ልዩነት አልነበረም። እኛ ስብሰ ዘገባው የተጠራውን በወቅታዊ ሁኔታ ድርጅቱ ያለበት ሁኔታ አሳሳቢ ስለነበረ ልዩ ልዩ ዘንትሎች በድርጅቱ ላይ ይካሄዱ ነበር። ያንን ለማስራት እና ምን ማድረግ አለብን ያለው ሁኔታ ለስራ አመች የሆነ አይደለም እና በምን አይነት መንገድ የድርጅቱን ስራ መቀጠል አለብን ከሚለው አንጻር ነው እና በዛ ላይ አባሎቻችን እየታሰሩ ነው፣ ጽፈት እየተዘጋ ነው። ይህንን እንዴት አድርገን ማስለቀቅ እንችላለን በሚለው ላይ ብቻ የድርጅቱን ስራ በሚመለከት ጉዳይ ላይ ብቻ ነበር የተወያየ ነው። ይሄ ግን በሌላ መንገድ ታይቶ ተተርጉመ ያስ ፕሮፓጋንዳዎች ሲነዙ ነበር ማለት ነው። ይሄንን እንግዲህ የደረስንበትን ውሳኔ በጽሁፍ መግለጫ ሰጠን፣ ፕሬስ ኮንፈረንስም ማድረግ አለብን የሚል ውሳኔ አስተላልፈን ነበር። በተለያዩ ምክንያቶች ዘግይተው ባለፈው ጊዜ ሰጥተናል ማለት ነው። ስብሰባ ያደረጋችሁበትን እለት አቶ ዳውድ ለደህንነታቸው ሲባል ከቤታቸው እንዳይወጡ ቀባ በተደረገበት ተመሳሳይ ጊዜ ነው እና ለምንድን ነው በዛን ቀን እሳቸው በዛ ሁኔታ ላይ እያሉ ስብሰባ ማድረግ ያስፈለገው? እሳቸውን ስራቸውን ለመስራት አልቻሉም። ስላልቻሉ እ መቀጠል አለበት የድርጅቱ ስራ የድርጅቱን ስራ ለመቀጠል ደግሞ አባላት የማዕከላዊ ኮሚቴ አባላት ተሰብስበው ያለውን ሁኔታ ማወቅ አለባቸው። ያንን ለማሳወቅና ውሳኔ የሚፈልጉ ነገሮችን ለመወሰን ነው የተሰበሰበው። ሌላ ምንም አላማ አልነበረውም። ከስብሰባው በኋላ ከእሳቸው ጋር አልተገናኛችሁም? አልተነጋገራችሁም? እሳቸው ስብሰባውን የማይቀበሉ በስብሰባም ላይ የተነገሩ ነገሮችን የማይቀበሉ መሆኑን ከማሳወቃቸው በፊት አልተገናኛችሁም አልተወያያችሁም። ስብሰባው ከመካሄዱ በፊት እና አንድ የማዕከላዊ ኮሚቴ አባል ቤታቸው ድረስ በመሄድ ስብሰባ ያስፈልጋል ብለው አስረድተዋቸዋል በተጨማሪም ደግሞ ከማዕከላዊ ኮሚቴ አባላት በዚህ በፊንፊኔ አካባቢ የሚገኙ ስብሰባ ይጠራልን ብለው ሲጠይቁ ነበር በጽሁፍ ያንን ጽሁፍ ይዘው ሄደው ስብሰባ ማድረግ አለብን ብለው አሳምነው በእውቅና የተካሄደ ስብሰባ ነበር በምን ምክንያት ከስብሰባው አንድ ቀን በፊት ያ ሁሉ ዘመቻ እንደተከፈተ አልገባንም ከዛ በኋላ ደግሞ ስብሰባው ከተጠናቀቀ በኋላ ደግሞ ሊቀመንበሩ ወደ ጽፈት ቤት በሄዱበት ወቅት ምክትል ሊቀመንበሩንም ሆነ ሌሎችም የስራ ፈሳቢ ኮሚቴ አባል ለማነጋገር ፈቃደኛ ሆነው አልተገኙም። ይህንን ነው የምናውቀው። አንድ በአሰራራችን ደንብ መሰረት እንደ ማንኛውም ደግሞ ድርጅትም ይሁን ማንኛውም የስራ ዘርፍ የሚያደርገው አንድ አመራር ከስራው ተለይቶ ከቀየው በኋላ ወደ ስራው ሲመለስ ምን ነበር፣ ምንድነው የተካሄደው? እኔ በሌለውበት ጊዜ ምን ተፈጸመ? ምን ችግር ተከሰተ? ብሎ መጠየቅ ሲገባው ያንን ሁሉ ሳያደርጉ ዝም ብለው ጽሕፈት ቤት ገብተው መውጣታችን፣ ከዛ በኋላም ከምክትል ሊቀመንበሩ ጋር ተጠይቀው ከስራ አስፈጻሚ ኮሚቴ ጋር ለመስራት ፈቃደኛ አለመሆናቸውን አረጋግጠዋል ማለት ነው። ከኢትዮጵያ ውጭ ብዙ ጊዜ በሚዲያ መግለጫ ሲሰጡ በሰጡበት ወቅት ያሉት ነገር ድርጅቱን አምጥቼ እዚህ አድርሻለሁ፣ ከአሁን በኋላ ህዝቡ እንዲከባከበው ወይንም ደግሞ እንዲከላከለው የሚል መልእክት አስተላለፉ። ይህ መልእክት እንግዲህ ስርዓት ፈጻሚው ተሰብስቦ የዕለት ተዕለት ስራውን በሚያከናውንበት ወቅት ስለነበረ ይሄ ህዝቡን ለማነሳሳት ሙከራ ማድረጋቸው ሰጥቶን ነው የሚያሳየው። እንግዲህ በአጠቃላይ ካለው አመራር ጋር ለመስራት ፈቃደኛ ስላልሆኑ ሁኔታዎቹ የበለጠ ችግር ውስጥ የከተቱት እሳቸው ናቸው። ከዛ በኋላ የተከሰቱት ነገሮች ደግሞ የተወሰኑ በጣም ጥቂት የሆነ የማዕከላዊ ኮሚቴ አባላት ጋር በመሆን የስርዓት ፈጻሚውን ከስራ አግደናል የሚል መግለጫ ወጡ ማለት ነው። እሳቸው ቀባው በተደረገባቸው ጊዜ ከቤት እንዳይወጡ ሲደረግ ለደህንነታቸው ሲባል በሚል ነው። የእናንተስ ግምት ምንድን ነው? ለምንድን ነው እሳቸው ከቤት እንዳይወጡ የተደረገበት ምክንያት ምንድን ነው? የተነጋገራችሁበትና የደረሳችሁበት ድምዳሜ ምንድን ነው? ከእሳቸው የሰማ ነው። ይህንኑ ነው ይህንኑ የሰማ ነው። ስለዚህ ማድረግ ያለብን እኛ የድርጅቱን ስራ ማስቀጠል ነው። እሳና ደጋፊዎቻቸው የሚሉት መንግስት ድርጅቱን ለመክፈል እሳቸውንም ከአመራር አባልነት ለማግለል የተደረገ የመንግስት ጣልቃ ገብነት ነው ነው የተባለው። እና እዚህ ላይ እርሱ አስተያየት ምንድን ነው? የእነሱ ትርጓሜ እነዛ መሆኑን እየሰማለው። እኛ እንግዲህ መንግስት በድርጅት ውስጥ ጣልቃ የሚገባበት ምክንያት የለም። ይህ ድርጅት ደግሞ የሚታወቀው የበልጤትሉል ለድርድር የማቀርብ መሆኑን ነው። ድርጅቱ ነጻ ሆኖ የሚሰራ ድርጅት ነው። መንግስት በምንም ምክንያት እጅን የከሰገበት ምክንያት የለም። ምንም አይነት የመንግስት ጣልቃ ገብነት የለበትም ነው በዚህ ሁኔታ ውስጥ በምን መልኩ ነው ጣልቃ የገቡት? እንግዲህ እነሱ አንድ የሚያቀርቡት ምክንያት እንደሚመስለኝ ችግር በተፈጠረበት ወቅት እኛ ለደህንነታችን ሰግተን ፖሊስ ጽህፈት ቤታችንን እንዲጠብቅልን፣ በስብሰባ ወቅት በተፈጠሩት ግርግሮች ምክንያት ሰግተን ስብሰባ እንዳይቋረጥ ደህንነታችንን እንዲጠብቅልን ጠይቀናል። ከዛ ውጪ በምንም አይነት መልኩ መንግስት ጣልቃ የገባበት ምክንያት የለም። ደህንነታችንን የመጠበቅ ኃላፊነት ደግሞ አለበት። በእናንተ ስብሰባ በሚመለከት የተነሳው ምንድን ነው? ወጪን በሚመለከት ለምሳሌ፣ ከድርጅቱ ምንም የተጠየቀ ወጪ የለም። አንድ ስብሰባ ለማካሄድ የገንዘብ ወጪ ያስፈልጋል የሚል ተደርጓል እናንተ አሁን በሂልተንም ከዛ በኋላ ስብሰባ አድርጋችኋል ለምሳሌ የሂልተኑን ወጪ እንዴት ነው የሸፈናችሁት ከድርጅቱ ካልወጣ የሂልተኑ ወጪ ብቻ ሳይሆን ያ አሁን ከድርጅቱ ትግራይን በተመለከተ ከድርጅቱ የተሰጠን ምንም ምትል የለም። ተቋቋጠው ብናል ደግነቱ ያለ ነው ህዝባችን ውስጥ በመሆኑ ነው ለመኖር ለመቀጠል የቻል ነው። በመሰረቱ ይሄ ድርጅት በህዝብ ላይ ተመርክዞ የሚኖር ድርጅት ነው። ሲኖር የነበረና እየኖረ ያለ ድርጅት ነው። ህዝባችን ነው ሲያኖረን የነበረውም ያለውም ስብሰባውን በተመለከተ ያን ያህል ወጪ የሚጠይቅም አልነበረም። በተቻለ መጠን በአነስተኛ ወጪ ነው ያካሄድ ነው። በሌላ በኩል ደግሞ መታየት ያለበት እያንዳንዱ ከዞኖች የሚመጡ የድርጅቱ አባላት የራሳቸውን ወጪ ሸፍነው ነው የሚመጡት፣ ከህዝቡ ከሚያገኙት ማለት ነው። በፊትም በዛ አይነት መንገድ ነው የሚሰራው ሲሰራ ነበረ። የተከራየነው አዳራሽ የለም። ድርጅቱ ጽህፈት ቤት ባለው አዳራሽ ውስጥ ነው የተ ስራ ብቻ ነው። ለሁለት ቀን ብቻ የቆየ ነው። በጣም ጥቂት በሆነ ወጪ ነው። እንዲያውም ሌሎቻችን በደባል በመኖሪያ ቤታችን በማሳደር ነው ስብሰባውን ያካሄድ ነው እና ከመንግስት ጋር ለማያያዝ የሚደረገው ሙከራ በጣም የሚያሳዝንና ትክክል ያልሆነ ሀሰተኛ ፕሮፓጋንዳ ነው። ከዛ በኋላም ቢሆን ስብሰባ በኋላ ጠይቀን የምንኖርበትን ስጡን፣ የቤት ኪራይም መክፈል አለብን ልዩ ልዩ ወጪዎች አሉብና ይህ ሰጠን በምንልበት ወቅት ፍቃደ ችግረኛ አልሆኑም። ስለዚህ በዛ አይነት ሁኔታ ነው የኢልተርሎንም ቢሆን ከህዝብ ባገኝ ነው ከህዝባችን ጠይቀው ገኘ ነው ወጪ እየተሸፈነ ነው። ቅድም ሲናገሩ የኦነግን በጣም የቆየ የረዥም ጊዜ ታሪክ እንዳለው ገልጸዋል። እውነት ነው። እሱ ነገር ኦነግ በየጊዜው የተለያየ አመራር አባላቱ እየተለዩት የመጣ ድርጅት ይመስላል። በተለያየ ምክንያት ሊሆን ቢችልም ማለት ነው ከገላሳ ዲልቦ ጀምሮ ሁለቱ ሌንጮችን፣ ዲማ ነገው፣ ሀይሉ ጎንፋ፣ ከማል ግልጮ የመሳሰሉት ማለት ነው እና ሁሉም በተለያየ መንገድ በቅራኔ የወጡም ጭምር አሉበት እና አሁንም የዛ መከፋፈል ታሪክ ሂደት ይመስል በአንድ ወቅት እንዲያውም የትኛው ኦነግ ነው የሚል አይነት ነው እና ምንድን ነው እዚህ ላይ ያሉት እርሱ አስተያየት እንግዲህ ይሄ በቅርበት ለማያውቀው አስቸጋሪ ሊሆን ይችላል። በእርግጥ እኛ ስብሰባ ስና አብዛኛው የማዕከላዊ ኮሚቴ አባል የተሳተፈበት ስብሰባ ነው። ይህ ስብሰባ የራሱ ውሳኔ አስተላልፎ ተናስተዋል። ከዛ በኋላ ነው እነዚህ ምስርኮች የተነሱት። ይሄንን ውዝግብ እንዲከሰት ያደረጉት ወገኖች ደግሞ በቁጥር በጣም ጥቂቶች ናቸው። አራትና አምስት የማዕከላዊ ኮሚቴ አባል ተሰብስበው ስብሰባ ማድረጋቸውንም በግልጽ አና ስብሰባ የሚደረገው እዚህ ነው ስብሰባ ማድረጋቸውን አናውቅም። በቴሌፎን ይሆናል የተነጋገሩት እነዛ ነው የምንገምተው። አራትና አምስት የማዕከላዊ ኮሚቴ አባላት አምስት የስራ አስፈጻሚ ኮሚቴ አባላትንና አንድ የማዕከላዊ ኮሚቴ የማባረር መብት የላቸውም። አንድ ሁለተኛ ደግሞ ስብሰባው ከድርጅቱ ስርአትና ደንብ ውጪ ነው። አንድ የማዕከላዊ ኮሚቴ ስብሰባ የሚደረገው በስርአት ፈጻሚ ኮሚቴዎች ሲወሰንና ሲጠራ ብቻ ነው። ከዛ እውቅና ውጪ የተደረገ ስብሰባ ነው ማለት ነው። በቁጥርም አናሳ ብቻ ሳይሆን ህጉንና ስርአቱን ተከትሎ ያልተካሄደ ስብሰባ ነው። ስለዚህ በምንም መልኩ ህጋዊ ሊሆን አይችልም፣ ተቀባይነት ሊኖር አይችልም። ሆን ተብሎ ውዥን ብር ለመዛት የተፈጠረ ድርጊት መሆኑን ነው የምንገነዘበው። ህዝባችንም ይህንን ይረዳልናል ብለን እናምናለን። ከዛ የስራ አስፈጻሚ ኮሚቴ አሁንም ቢሆን ስራ ላይ ነው። አብዛኛው ማዕከላዊ ኮሚቴ ከዚህ ከስራ አስፈጻሚ የሚደርሰውን ትዕዛዝና መመሪያ እየተቀበለ እየተገበረ የሚገኝበት ሁኔታ ነው ያለው እና የስራ አስፈጻሚ ኮሚቴ ደግሞ በምክትል ሊቀመንበሩ ነው የሚመራው። መታወቅ ያለበት ግን የድርጅቱን ስራ ሆን ብሎ ለማደናቀፍ የተሸረቡትን ሴራ በህግ ላይ በመመርኮዝ ሊቀመንበሩን የስራ አስፈጻሚ ኮሚቴው ህግ ላይ በተመሰረተ ከስራ አግዶቸዋል። ይሄም እንግዲህ አንድ ሊቀመንበር ከስራ የማገድ መብት ያለው የስራ አስፈጻሚ ኮሚሆነ ነው ማለት ነው። ስንት የስራ አስፈጻሚ አባል ነው ያላቸው? በአጠቃላይ ስምንት የስራ አስፈጻሚ ኮሚቴ አባላት ናቸው ያሉት። ስምንቱ አምስቱ ብቻ ናቸው ስራ ላይ ያሉት። አምስቱ ያሉትም እንግዲህ በነሱ አገላለጽ ከስራ ታግደዋል ነው። አሁን እንግዲህ አምስቱን ስራ አስፈጻሚ ኮሚቴ አባላት ያባረሩት አራት እና አምስት የሆኑ የማዕከላዊ ኮሚቴ አባላት ናቸው ማለት ነው? አሁን የህግና የስነ ስርዓት ቁጥጥር ኮሚቴ የተቀመጠ የጊዜ ገደብ አለ። ምንድን ነው የሚጠበቀው? ከአሁን በኋላ የስነ ስርዓትና ቁጥጥር ኮሚቴው ያለውን ሁኔታ አጣርቶ መርምሮ የውሳኔ ሀሳቡን ለማዕከላዊ ኮሚቴ የማቅረብ እርምጃ እንዲወሰድ መብት አለው። ከዛ ውጭ ደግሞ ውሳኔ የሚሰጠው ጠቅላላ ጉባኤ ስለሆነ እዛ ላይ ነው የሚቀርበው ማለት ነው። በበኩላችን ይህ ተፈጻሚ እስኪሆን ድረስ ያለን ምርጫ ወይም ማድረግ የምንችለው የድርጅቱን ማስቀጠል ነው። በጣም አመሰግናለሁኝ። እሺ፣ አመሰግናለሁ በጣም። አቶ መሐመድ ረጋሳ ከአቶ ዳውድ ጋር ያሉ ሲሆን የድርጅቱ ጊዜያዊ ቃል አቀባይ ናቸው። የሕግና የሥነ ስርዓት ቁጥጥር ኮሚቴው ያወጣውን ደንብ ላለመተላለፍ ለአብዛኞቹ ጥያቄዎች መልስ ለመስጠት አለመፈለጋቸውን ገልጠውልናል። ለትንሽም ጊዜ ቢሆን አብረውን ቆይተዋል። አቶ መሐመድ ረጋሳ፣ እርስዎ የግንባሩ ቃል አቀባይ ኖት? አሁን የግንባሩ ጊዜያዊ ቃል አቀባይ። ሰሞኑን በኦነግ አመራር አባላት መካከል ልዩነት መኖሩ ሲነገር ሰንብቷል። አሁን የተሻሻለ ነገር አለ? ምን ደረጃ ላይ ነው ያለው? በኦሮሞ ነጻነት ግንባር መካከል የእናንተና የኦነግ የሚል የለም። የኦሮሞ ነጻነት ግንባር ብቻ ነው ያለው። ይህንን ላረጋግጥልህ እወዳለሁ። በኦሮሞ ነጻነት ግንባር መካከል ህግና ስነስርዓትን የተመለከተ ችግሮች እንዳሉ ሁሉም የሚያውቀው ነው ማለት በመገናኛ ብዙሀንም በተለያየ አጋጣሚ ሲገለጽ ነበር። እና ይህንን ጉዳይ ደግሞ የያዘው የድርጅቱ የህግና የቁጥጥር ኮሚቴ ነው። እና ይሄው ነው ያለው። የህግና ቁጥጥር ኮሚቴው መግለጫ እንዳይሰጥ ስብሰባም እንዳይደረግ አዟል የሚል ነበረ። ትክክል ነው። አሁን ደረጀ፣ እንደ ድርጅቱ ጊዜያዊ ቃል አቀባይ መረጃ ብቻ ልሰጥህ ነው እንጂ እንደ መገናኛ ብዙሀን ምንም አይነት ቃለመጠይቅ እንዳይካሄድ ምንም አይነት መግለጫ ማብራሪያ ሌላም ስብሰባም ይሁን ምንም የድርጅቱ ሕግና ቁጥጥር ኮሚቴ አስፈላጊውን ምርመራ አድርጎ ውጤቱን እስከሚያሳውቅ ድረስ የትኛውም የድርጅቱ አመራር አካልም ይሁን አባል ምንም አይነት እንቅስቃሴ እንዳያደርግ ይህንን በተመለከተ ብለዋል እና እኔም ይህንኑ በማክበር ነው መግለጫ ከመስጠት እቆጠባለሁ ያልኩህ፣ ማለት ነው። ሌላው ወገን ስብሰባም ያደርጋል፣ መግለጫም እየሰጠ ነው እና እሱ ላይ የእርሱ አስተያየት ምንድን ነው? እኔ አሁንም ነግሬ ያለው በሚገባ ላረጋግጠልህ መወደው እኔ በድርጅቱ ህግና ቁጥጥር ኮሚቴ የተላለፈውን መመሪያ ነው የምቀበለው። እንደ ድርጅቱ የአመራር አካልም ጊዜያዊ ቃል አቀባይም ማለት ነው። የኦሮሞ ነጻነት ግንባር ህግና ስነ ስርአት አለው። የህግና ስነ ስርአቱን ውጤት ቁጥጥር ኮሚቴ እስከሚያሳውቀን ድረስ እንጠብቃለን። ምንም አይነት ማብራሪያ፣ መግለጫ፣ ስብሰባ አናካሄድም። ስራው ግን ይቀጥላል። አሁን ምክንያቱም አቶ ዳውድ ምንም አይነት ቀደም ሲል እንደነበረው አይነት እገዳ ውስጥ ስላሉ ሌሎችም እንቅስቃሴዎችም በተቻለን መጠን እየተንቀሳቀስን ያለ ነው። አንዳንድ የግድ ድርጅቱ አመራር አካላት ህግ ስለጣሱ እኛ ሌሎቹ የተቀሩት አባላት መጣት አለባቸው የሚል እምነት የለንም። የጣሱትም በህግ ይጠየቃሉ። ያንንም የሕግና ቁጥጥር ኮሚቴ የሚያሳውቀውን ውጤት እንጠብቃለን። ስለዚህ ነው ከመግለጫ እንቆጠባለን ያልኩ። ምናልባት የሁለታችሁን ከት ወገኖች በሚመለከት መግለጫውን ላይ ሰጡ ይችሉ ይሆናል፣ ግን ከዛ ውጭ ቀደም ሲል ለምሳሌ አቶ ዳውድ ለሁለት ሳምንታት ያህል ከቤታቸው እንዳይወጡ ታግደው መቆየታቸው ታወሳል። አሁንም እንደዛው በገደብ ውስጥ ነው ያሉት ወይስ እንደ ልባቸው መንቀሳቀስ ችለዋል? ይገባል መሰለኝ። እንደዚህ የፈለኩት ለአድማጮችህም ለአድማጮቻችንም እና የሕግና ቁጥጥር ኮሚቴው ምንንም በተመለከተ መግለጫ እንዳይሰጥ ብሎ ነው በድርጅቱ አመራር አካላት ያሳወቀው። ይሄኛ ወገን ያኛው ወገን ብሎ የለየው ነገር የለም እና በምንም ጉዳይ ላይ ለጊዜው መግለጫ ከመስጠት እቆጠባለሁ። ለመረጃ ያህል ግን መረጃ እንዲሆነ በአሁኑ ሰዓት የድርጅታችን ሊቀመንበር አቶ ዳውድ ይብሳ በምንም አይነት እገዳ ውስጥ የሉም ቤታቸው እኔም ሆንኩ ሌሎች የድርጅት አመራር አባላት እና ሌሎችም አባላት ሰራ አባላት ማለቴ ነው ለስራ ጉዳይ አስፈላጊ በሆነበት ጊዜ ባሉበት ቦታ ሄደን በአካል እናገኛቸዋለን። ያውም ደግሞ በቴሌፎን ሚሆን በሌላው የመገናኛ ሲስተም እናገኛቸዋለን እና ስራ በዚህ መልኩ እየተካሄደ ነው ያለው። ምንም እገዳ የለም። ይህንኑ ላረጋገጥልህ እወዳለሁ። እንደ መረጃ ቀደም ሲል ለምሳሌ አቶ ዳውድ ላይ እቀባው ተጥሎ በነበረበት ተመሳሳይ ቀን ስብሰባ ተካሂዶ ነበረ እና መገጣጠሙ ጥያቄ አስነስቷል። አቶ ዳውድም ቀደም ሲሉት መገናኛ ብዙሃን በሰጡት መግለጫ ጣልቃ ገብነት በተለይም ከመንግስት በኩል ሊኖር እንደሚችል ፍንጭ ሰጥተዋል። በዚህ ጉዳይ እስማማሉ እርሶ? ይህንኑ በተመለከተ ጠቅላላ ጉዳዩን በተመለከተ መግለጫ ከመስጠት እንቆጠባለን ለጊዜው። ምክንያቱም ይህንን በተደጋጋሚ መግለጫ ከመስጠት እንቆጠባለን የሚለውን ቃል የምነግርህ የድርጅቱን የህግና ስነስርዓት ወይንም የህግና ቁጥጥር ኮሚቴ መመሪያ በመቀበል ነው። ስለዚህ በምንም ጉዳይ ቀደም ሲል በሆነ ጉዳይም ይሁን አሁን እየሆነ ባለው ጉዳይ ላይ መግለጫ ከመስጣት እቆጠባለሁ። እንደ መገናኛ ብዙኃን የሚጠበቅብህን ድርሻ ለመወጣት በምታደርጉት ጥረት ላደንቃችሁ እወዳለሁ። ጥሩ ጥረት ለምታደርጉት ገንቢ ስራ እንደምትሰሩ ተስፋ አደርጋለሁ። ለጊዜ በጣም አመሰግናለሁ። ወቅቱ ደርሶ ደግሞ ተጨማሪ ማብራሪያ በሚሰጥበት ጊዜ ላይ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ፣ አማካን ጊዜ አመሰግናለን። በድርጅቱ ውስጥ የተፈጠረውን ችግር አጥንቶ ለጠቅላላ ጉባኤም ሆነ ለማዕከላዊ ኮሚቴ የተጠናከረ ሪፖርት እንደሚያቀርብ ተስፋ የጠጣለበት የሕግ የስነ ስርዓትና የቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ሁኔታዎችና ልዩነቶችን ማጋጋል እንደማይገባ ይናገራሉ። የመጨረሻው ቆይታችን ከሳቸው ጋር ነበር። ከዚህ በፊት ያው በቪኦኤ ላይ እንደገለጽኩት እኛ አሁን ጥናቱን እየጨረስን ያለ ነው። የምርመራውን ሁኔታ በህገ ደንቡ መሰረት ጠይቀን ወደ መጨረስ አካባቢ ነው ያለ ነው። እንዳበቃን እናሳውቃቸዋለን ብለን ነበር እና ከዛ ድረስ ብዙም ኮመንት መስጠት ትሩ ላይሆን ይችላል ብዬ ቀምታለሁ። ድርጅቶቹም ምንም መግለጫ ከመስጠት ስብሰባዎችን ከማድረግ እንዲታቀቡ የሚል መግለጫ አውጥታችሁ ነበር። አውጥታ ነው። እሱን ታቀቡ ብለን ነበረ። እንግዲህ እንደምታዩት ብዙም ነገሮች አሉ ዋናው ነገር ግን አሁን ነገሩን ከማጋጋል ጥናታችንን ጨርሰን የውሳኔ ሀሳባችንን በሚመለከታቸው ሰዎች ለማቅረብ እየተዘጋጀን ስለሆነ እስከዚያ ድረስ በዚህ ብናበቃ መልካም ነው ብዬ አስባለሁ። የተቀመጠ የጊዜ ገደብ አለ። እስካሁን መጨረስ ነበረብን፣ ግን የኦነግ ሰባ ያለ የኦነግ ጽሕፈት ቤት ዝግ ስለሆነ ሰዎችን እንደ ልብ አግኝቶ ማነጋገር እና መጨረስ አልተቻለም። ተጓዘን ነው እየሰራን ያለ ነው። በዚህ ምክንያት ትንሽ መጓተት አለ። ለምንድን ነው የተዘጋው? አናውቀውም። ፖሊሶች በጽህፈት ቤቱ ፊት ለፊት አሉ። ሰዎች ለመግባት ሲሞክሩ ተመለሱ ነው የተባሉ። ከዛ በኋላ ማን እንደዘጋው እንዴት እንደተዘጋ የኛ ኮሚቴ የሚያውቀው ምንም ነገር የለም። ግን አሁን ማንም ሰው እዛ እየገባ መስራት እንደማይችል ነው የምናውቀው። ሁለቱንም ሳነጋግራቸው፣ ስራቸውን እየሰሩ መሆኑን የገለጹልኝ። የት ሆነው ነው የሚሰሩት? ከመኖሪያ ቤታቸው ነው ካሉበት ቦታ ሆነው እንደሚሰሩ ነው እኛም ኢንፎርሜሽን ያለን። ያኛው ጽህፈት ቤት ግን ያው መዘጋቱ ሁሉ የሚያውቀው ጉዳይ ነው። በጉዳዩ ላይ የመንግስት ጣልቃ ገብነት አለ የሚል አስተያየት ሰምተናል። ልክ ነው። እኛ ጣልቃ ገብነት ሲሉን አይሁን የሚጠበቀው በመንግስት ኃይሎች ነው። አሁን ሰዎች እንዳይገቡ የሚደረጉ የመንግስት ፖሊስ ሰራዊት ነው ያለው። ስለዚህ መንግስት ቢሮን አለመግባት ምክንያት ነው። ግን የራሱን ምክንያት የአብይ መንግስት ጠይቆ መረዳት ይቻላል። እናንተ የምታደርጉትን ማጣራት እና ሪፖርት ካጠናቀቃችሁ በኋላ ምንድን ነው የምታደረጉት? እኛ በሕገ ደንቡ መሰረት ዋናው ለጠቅላላ ጉባኤ ማቅረብ ነው። ከዛ ቀደም ሲል ደግሞ የኦነግ ማዕከላዊ ምክር ቤት ወይም ማዕከላዊ ኮሚቴ ይባላል። ለእነሱም የጥናቱ ውጤት ምን እንደሆነ እና ምን አይነት እርምጃ ቢወሰድ መልካም ምክንያ ስልጣን በዚሁ የተገደበ ነው የሚሆነው። ውሳኔውን ማጽደቅ የሚችሉት የኦነግ ማዕከላዊ ምክር ቤት ሁኔታውን አይቶ አሻሽሎ ምን ብሎ እርምጃ ሊወስድ ይችላል ግን ዋናው የውሳኔ ሰጪ አካል የኦነግ ጠቅላላ ጉባኤ ነው የሚሆነው ማለት ነው። ማን ነው የሚጠራው ጠቅላላ ጉባኤውን? ጠቅላላ ጉባኤውን ሊቀመንበሩ ይጠራሉ። ስራ አስፈጻሚው አካል ወይም ደግሞ የኦነግ ምክር ቤት አባላት ተነጋግረው የሚጠሩት ነገር ነው የሚሆነው። እሱ መደበኛ ሲሆን፣ መደበኛ ሥርዓቱ አለው። አስቸኳይ በምንበት ጊዜም የአጠራር ሥርዓት አለው። በዛ መሰረት የሚመለከታቸው ሰዎች ይጠሩታል ማለት ነው። አባላቱ በእንዲ ያለ ሁኔታ ውስጥ ባሉበት ጊዜ አጠራሩ እንዴት ነው የሚሆነው? ደንቡ ምንድን ነው የሚለው? አሁን አባላቱ በምን ሁኔታ ላይ አሉ ብሎ መደምደም ይከብደኛል። ምክንያቱም ኔ አባላቱ አንድ ላይ እንዳሉ ነው የማውቀው። እስካሁን ድረስ እስከዚህ ሰዓት ድረስ ብዙ ነገሮች ከማስ ሚዲያ ከፌስቡክ የሚሰማቸው ነገሮች እንደተለያዩ ምን እንዳሉ ነገር ነው የሚወራው። ይሄ ነገር እውነት አይመስለኝም። እኛም የማጣረት ሂደት ይሄ ነው። ስለዚህ አንድ ኦነግ ነው ያለው፣ አንድ የስራ ፈጻሚ ነው ያለው፣ አንድ ማዕከላዊ ምክር ቤት ያለው ድርጅት ነው እና ይሄ በምኖርበት ጊዜ ደግሞ የአጠራሩ ሰዓት በህጋቸው ይፈድመገጃ። ስለዚህ በዛ መሰረት የሚሄዱ ይመስለኛል። በጣም አመሰግናለሁ። መልካም